እንወያ። ጤና ይስጥልኝ አድማጮች እንደምንሰነበታችሁ። በኢትዮጵያ የኮሮና ተዋሲ ስርጭትና የሟቾች ቁጥር ከቀን ወደ ቀን እየጨመረ መሆኑ ስጋት ቀስቅሷል። በጎርጎሮሳውያኑ ከታህሳስ መጨረሻ 2019 ጀምሮ በቻይና ውሃን ከተማ የጀመረው የኮሮና ተዋሲ ዓለምን እያዳረሰ ነው። በዩናይትድ ስቴትስ ብቻ ከ2 ሚሊዮን በላይ ህዝብ ተይዟል። በአውሮጳና ደቡብ አሜሪካን ጨምሮ በመቶ ሺዎች የሚቆጠሩ ሰዎች ሞተዋል። አሁን ደግሞ የተዋሲው ስርጭት በአፍሪቃ ሀገራት እየተስፋፋ መሆኑ እየተነገረ ነው። በአህጉሪቱ በተዋሲው ከ200 ሺህ በላይ ሰዎች ሲያዙ የሟቾች ቁጥርም ወደ 6 ሺህ ደርሷል። በአፍሪቃ በተዋሲው የተያዙ መሆኑ የሞቱ ሰዎች በደቡብ አፍሪቃና በግብፅ በርከት ያሉ መሆኑን መረጃዎች ያሳያሉ። በኢትዮጵያም በተዋሲው የተያዘው ሰው ቁጥር ከ2ሺ በልጧል። የሟቾችም ቁጥር እንዲሁ እየጨመረ ነው። የጤና ሚኒስቴር በሚያወጣው ዘገባ መሰረት በተለይ መዲና አዲስ አበባ ተዋሲው በከፍተኛ ፍጥነት የሚዛመትባት ከተማ ሆናለች። በኢትዮጵያ ኮረና ተዋሲ ከጤና ችግርነቱ ባሻገር የኢኮኖሚ የስነ ልቦናና እንዲሁም የተለያዩ የቤት ውስጥ ጥቃቶችን ጨምሮ በርካታ ማህበራዊ ችግሮችን ደቅኗል። ያም ሆኖ የዛሬ ሶስት ወር በኢትዮጵያ የኮሮና ተዋሲ ተገኘ በተባለበት ወቅት ይታይ የነበረው ጥንቃቄ እየላላ መሆኑ ብዙዎችን አሳስቧል። የጥንቃቄው መላላት እንዴትነት ኮሮና ላመጣው ዘርፈ ብዙ ችግር መፍትሄ የመከላከል አቅም ብሎም የሌሎች ሀገራት ተሞክሮ ምን ይመስላል የዛሬው የንወያይ ርዕስ ነው። በውይይቱ ሀሳባቸውን ለማካፈል የቀረቡት ዶክተር ሲሳይ ለማ በጥቁር አንበሳ ሆስፒታል የሕክምና ዶክተርና የሕክምና መምህር ናቸው ዶክተር ተስፋዬ ተጠምቀ በዩናይትድ ስቴትስ በኮሮና የተያዙ ሰዎችን በመርዳትና በማከም እንዲሁም በማማከር ላይ የሚገኙ የውስጥ ደዌ ሐኪም ጋዜጠኛ ሃይማኖት ጥሩነህ የዶ ቸበለ ወኪል ከፓሪስ፣ እንዲሁም ጋዜጠኛ ይልማሄል ሚካኤል የዶ ቸበለ ወኪል በጀርመን መዲና በርሊን ናቸው። ተወያዮቼ በዚህ ውይይት ላይ ስለቀረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። በኢትዮጵያ በጤና ሚኒስቴር መረጃ መሰረት በየዕለቱ በኮረና ተዋሲ የሚያዘው ሰው ቁጥር እየጨመረ ነው። የሟቾችም ቁጥር እንዲሁ እንደው በኢትዮጵያ በአሁኑ ወቅት ሁኔታው ምን ይመስላል? ከዶክተር ሲሳይ ለማ ጫማ ጀምራለሁ። አመሰግናለሁ። እንግዲህ እስካሁን ያለው አሀዝ እንደሚያሳየን ሞቱን ፐርሰንቴጅ ስናየው አንድ ነጥብ አምስት ፐርሰንት አካባቢ ነው ከተያዙ ሰዎች ጋር እያየን ያለ ነው። አጠቃላይ ኢትዮጵያም እንደገና ደግሞ በአፍሪካ ቀንድም ብዙ ሰዎች እየተጠቁ ነው። እንግዲህ በአፍሪካ ቀንድ እንግዲህ ከስድስት መቶ ሰው በላይ ህይወታቸውን በዚህ በሽታ አቷን እንግዲህ ህዝባችን በሽታው ከታወጀበት ከመጋቢት አራት ይመስለኛል እንግዲህ ዛሬኝ ሶስት ወር ሆኖታል። በዚህ ሶስት ወር ውስጥ መጀመሪያ አካባቢ ህዝቡ የመደናገጥ በዚያውም የመጠንቀቁ ሁኔታ በጣም የተሻለ ነበር። አሁን ግን ሰው በጣም ብዙ ከመላመዱ የተነሳ እንደገና የመዘናጋት ነገር ይታያል። በተለይ አዲስ አበባ ውስጥ ነው እንጂ ከአዲስ አበባ ውጭ የማስክ የማድረግ ፊት ጭንብል የማድረግ ነገር እጅግ ከአቨሬጁ በጣም ደካማ ነው። እነዚህ ነገሮች ነው እንግዲህ እያየን ያየ ነው። ሁለት አይነት ኤክስትሪሞች አሉ። በጣም የፈራ እና በሽታው ሊይዘን ይችላል ብለው ህይወታቸውን እስከ ማጥፋት የደረሱ የሚደርሱ አሉ። እንደገና ደግሞ ስቲል ለአሁን ተዘናግቶ ምንም አንሆንም ወጣት ነን ብዙ አያጠቃንም ብዙ ምልክት ብዙ ሰዎች እያሳዩ አይደለም ሚል አይነት ቸልተኝነትን እያየን ነው። ማህበራዊና ኢኮኖሚያዊ ተጽዕኖዎችን እየፈጠረ ነው። ብዙ ሴቶች እና ህጻናት ለጥቃት እየተዳረጉ ነው። እንደገና የብዙ ህክምና ማእከሎች ትኩረታቸውን ይሄ በሽታ ላይ ኮቪድ አስራ ዘጠኝ ላይ በማድረጋቸው ሌሎች የህክምና ከቨሬጆች እንግዲህ አነስተኛ ሆኗል። አመሰግናለሁ። ወደ ዶክተር ተስፋ የተጠብቀ ልለፍ። እንግዲህ በአሜሪካ እንዲሁ በኮሮና የተያዘው ሰው ቁጥር ከሁለት ሚሊዮን መብለጡ እየተነገረ ነው። ለምንድን ነው እንዲህ ቁጥሩ እየጨመረ የመጣው በኢትዮጵያ አሁን እየላላ ነው ተብሏል። በፊት መጀመሪያ በጣም የጠበቀ ነበረ ጥንቃቄው። በአሜሪካም እንዲሁ ነው አሁን ላልተዋል። አመሰግናለሁ። የአሜሪካ ሁኔታ ስናየው በብዙ ሰዎች በተለያየ ጊዜ የሚነሳ ጥያቄ ነው። አሜሪካ ደግሞ እንደምታውቁት ባለው የዓለም አቀፍ ግንኙነት ምክንያት ለዓለም በጣም ቅርብ ነው ለሁሉም የዓለም ክፍል በአንድ ጊዜ ከአውሮፓ፣ ከቻይና፣ ከእስያ ከተለያዩ ሀገሮች ሰው ይመጣል፣ ይቀላቀላል፣ ይወጣል፣ ይገባል እና ትልቁ ችግር የሚመስለኝ እኔ የመከላከል ስራው የራሱ የሆነ እንትን ቢኖረውም ከውጭ ሀገር ጋር ያለው ግንኙነት ከፍተኛ ስለሆነ በአጭር ጊዜ በሳምንት ውስጥ እና በዚህ ምክንያት በአብዛኛው አሜሪካን ቢሆን የተጠቁት ውጭ ግንኙነት በሰፊው የሚታይባቸው ኤርፖርቶች ያሏቸው እንደ ኒውዮርክ እና ሌሎችም ከበድ ያለ የፓብሊክ እንትን ያለባቸው አካባቢዎች ነው የበዛው። ስለዚህ የፈለገው አይነት የመከላከል እንቅስቃሴ ቢደረግ ሁሉም ሰው ቤቱ ሊቀመጥ ስለማይችል የተወሰነ የህብረተሰብ ክፍል ላይ ከደረሰ ከዛ በኋላ ደግሞ በቀላሉ መሰራጨት ሁኔታ ይኖራል። በሌላ በኩል በመንግስት በኩልም በቂ የሆነ ጠንከር ያለ መመሪያ ወይም ጠንከር ያለ እንቅስቃሴ አልተደረገም የሚል ነገር አለው። በሌላ በኩል በቁጥሩ እንደ ሌሎች ሀገሮች የቴስቲንግ እንትኑ ደካማ አልነበረም። የላቦራቶሪ ምርመራ ማለቶት ነው። በትክክል ስለዚህ፣ አንድ ሀገር ይህን ያህል የኮሮና ቫይረስ ኢንፌክሽን ታየ ወይም ደግሞ ይህን ያህል ሰው እስከ አሁን ተጠቅቶብኛል ብሎ ሪፖርት ሲያደርግ በአብዛኛው በከፍተኛ ሁኔታ የምርመራ ሁኔታ የሚካሄድበት ሀገርም ስለነበረ የቁጥሩ ሪፖርት ከፍተኛ ሊሆን ይችላል ማለት ነው። አመሰግናለሁ። ወደ ፓሪስ እንለፍ። ጋዜጠኛ ሃይማኖት ጥሩ ነህ? እንግዲህ ፈረንሳይ የኮሮና ህግጋትን ያወ ያወጣችውን እገዳ ሁሉ ማላላት ላይ ነች ያለችው፣ እና እንደው እንዴት ነው ሁኔታው በፈረንሳይዝ መልካም አዜብ። እንግዲህ በፈረንሳይ አሁን ያለው ሁኔታ እንግዲህ ቀስ በቀስ ህይወት ወደ ቀድሞ ሁኔታ እየተመለሰች እንዳለ የሚያመላክት ነው። ፈረንሳይ እንግዲህ ከአውሮፓ ካሉት ሀገራት በዋነኝነት ስሟ ይጠራል። በዚህ በኮሮና ቫይረስ ከተጠቁት ሀገራት መካከል ወደ ሀያ ዘጠኝ ሺህ የሚሆኑ ሰዎችን ህይወታቸው በዚህ በሽታ አጥተዋል። እንግዲህ በዋነኝነት ይሄ በሽታ የመጀመሪያው ሰው ከተመዘገበበት ከጥር ወር ላይ ነው። ሆኖም በመንግስት ደረጃ እነዚህ አቋም ተወስዶ ሰዎች እንዳይንቀሳቀሱ ከቤታቸው እንዳይወጡ፣ ወይ ደግሞ የሚደረጉት ባናቸውም የስራ እንቅስቃሴዎች ሁሉ እንዲገደቡ የተደረገው መጋቢት አጋማሽ ላይ ነው እንግዲህ በእነዚህ ወቅት በሽታው ሳይታወቅ ስር ሰዶ ነበር። በኋላ ላይ ሰዎች በቤታቸው እንዲቀመጡ ከተደረገ በኋላ የሚወጣው ቁጥር በጣም የሚገርም የሚገርም ቁጥር ነበረ። በኋላ ላይ መንግስት ያንን እንደገና ቀን ጨምሮ ላልተወሰነ ጊዜ በሚል እስከ አሁን እስከ ሰኔ ወር ድረስ እንግዲህ ሰዎች ከቤታቸው እንዲወጡ ክልክል ነበር። እንደፈለግሽ ወጠሽ የትም ቦታ መሄድ አትችይም። ስራም ከቤቶች ውስጥ ውስጥ በአብዛኛው ሁነሽ እንድትሰሪ ነው መንግስት ሲያበረታታ ነበረው። ከዛም በተጨማሪ ትምህርት ቤቶች ሁሉ ሙሉ ለሙሉ ስራ አቁመዋል። በተለይ ከዚህ ከቱሪዝም እንቅስቃሴ ጋር በተያያዘ ፈረንሳይ ውስጥ ደረጉ የነበሩ ማናቸውም እንቅስቃሴዎች ክልክላት ተጥሎባቸዋል። ምንም አይነት የስፖርት እንቅስቃሴ አልነበረም። እንግዲህ በነዚህ አይነት መለኪያዎች በሽታውን ለመቆጣጠር መንግስት ከፍተኛ እርምጃ ለመወሰድ ሞክሯል። እንግዲህ የበሽታ ቁጥር ቀስ በቀስ ይሄ በየቀኑ እያዘ ቁጥር እየቀነሰ መምጣቱን ተመልክቶ መንግስትም በደረጃ በአንድ አይደለም፣ ደረጃ በደረጃ ጥሏቸው የነበሩትን ገደቦች በማላላት ግንቦት ወር መጀመሪያ አካባቢ ሰዎች ከቤታቸው መውጣት ቃድ ሰጥቷል። ከዚያ በያዝነው ሰኔ ወር ላይ ደግሞ የንግድ ተቋማት በተለይም ካፌዎች፣ ካፍቴሪያዎች አገልግሎት ለሕዝብ እንዲሰጡ እንዲሁም ፓርኮች ለሕዝብ አገልግሎት እንዲሰጡ ክፍት ተደርገው አሁን እንቅስቃሴ ተጀምሯል ማለት ነው። ወደ ይልማ ነው የሚሄደው ወደ ጀርመን መዲና በርሊን። እንግዲህ ጀርመን የኮሮና ተዋሲን በመከላከልና በጥንቃቄ ረገድ ኮሮናን በጥቂቱም ቢሆን ድል ካደረጉ ሀገራት መካከል ናት ሲሉ ጉዞች፣ ይናገራሉ። እውነት ጀርመን ኮረናን ታግላ ይዛለች ወይንስ ወሬ ነው? የለም፣ በትክክል አንቺ እንዳስቀመችው ከሌሎቹ ሀገሮችና መንግስታት ጋር ሲታይ ሲነጻጸር የጀርመኖች የወሰዱት እርምጃ በሽታውን ከሞላ ጎደል ተቆጣጥረውታል። ይህም እንዴት ሆነ ብሎ ጥያቄውን አንስቶ መነጋገሩ ጠቃሚ ይመስለኛል። ምክንያቱም የሕክምና ጉዳይ ብቻ ሳይሆን፣ የሐኪሞችም ድካም ብቻ ሳይሆን፣ በጠቅላላ አንድ ላይ የተያያዙ በርካታ ነጥቦችን ይዘው የሚገኙ እርምጃዎች በመሆናቸው ነው። አንደኛው ጀርመን ሀገር ዜናው እንደተሰማ ቀጥታ ቻንስለሯ ከቻይና ጋር ነው ግንኙነት ያደረጉት። ነገሩ ምንድን ነው? ከምንጩ ሊደርቅ የሚችልበትን ነገር ተከታትሎ መያዙ ላይ ነው። ቻይናዎችም ይህንን እናድርገው ነው የሄዱት። ጀርመኖች ስምንት የአውሮፓን ሀገሮች የሚያዋስኑ ናቸው። ከፈረንሳይ ጋር ጎረቤት ናቸው። ከኦስትሪያ፣ ከስዊስ፣ ከጣሊያን በዛ ላይ ደግሞ አውሮፕላን ጣቢያ በተለይ ፍራንክፉርትን ብንመለከት፣ ሌሎቹንም ትላልቅ አውሮፕላን ጣቢያዎች ብዙዎቹ የሚያቋርጡበት ነው። ከፖላንድ ጋር አለ ጉርብትና። ከቼክ ሪፐብሊክ ጋር ግንኙነት አለ፣ ጎረቤቶችም ናቸው እና በዛ በቀጥታ ቶሎ ብሎ የወሰዱት እርምጃ ብዙዎቹ ነገሮች ማቆምና ማገድ የሚል ነው። የሰው መንቀሳቀስን፣ የድንበር መዝጋትን፣ የቡና ቤት እና መሸታ ቤቶች ወጣቶች የሚሄዱበትን መዝናኛ ቦታዎች እንደ ዳንስ ቤት፣ እንደ ሲኒማ ቤት፣ እንደ ሆቴል ያሉትን ነገሮች በአጠቃላይ ደግሞ እዚሁ በርሊን ከተማም ትንሽ የምትሰቃይበት እና ብዙ ገንዘቧን የምታጣበት የነበረው የቱሪዝም መቋረጥ እና የመንገደኞች መቋረጥ የዓለም አቀፍ ደግሞ ትርኢት የሚታዩበት ትላልቅ ዝግጅቶች ሁሉ እነዚህ እንዲሰረዙ ማድረጋቸው ነው። ይሄ አንደኛው እርምጃቸው ነው እና በዚህ ብዙውን ነገር ተከታትለው ሊይዙት በጊዜው ሊቆጣጠሩ ይችሏል። ግን በሁለተኛ ደረጃ መነሳት ያለበት ጀርመን ሀገር ያለው የጤና ዋስትና የጀርመን ሀገር ያለው የጤና እንክብካቤ የሕይወት ዋስትና ማጋነን ብቻ ሳይሆን ትክክለኛ የሆነ ነገር ነው። ከሌሎች ዓለሞች በጣም የተለየና የተሻሻለ ነው። አንድ ሰው እንቅልፍ እንኳን ሳይወስደው ሌሊቱ ካደረገ በጠዋቱ ብድግ ብሎ ሐኪሙ ጋር ነው የሚሄደው ይህንን ደግሞ ከኪሱ አድለ የሚያወጣው ገንዘቡን ኢንሹራንሱ ነው የሚከፍለው፣ የጤና ጥበቃውን ነው። በየጊዜው ተመላሶም የፈለገውን ነገር ሊያካሄድ ይችላል እና ብዙ በሽተኞች የተለያየ ነገር ቢኖርባቸው ሲሄዱ ምርመራ ሲደረግ ያን መያዝና ያን ማግኘት ችለዋል። እንግዲህ ይሄ ትናንትና የመጣ የጤና ዋስትና የጤና አጠባበቅ ሳይሆን ገና ድሮ የጀርመን ሪፐብሊክ ወይንም የጀርመን መንግስት ቢስማርክ አንድ ላይ አዋቅሮና አያይዞ ሀገሪቱን ሲያስተዳድር በተለይ ኮሚኒስቶችን እና ሶሻሊስቶችን ለመዋጋት ያወጣው ማለት ህብረተሰቡን አንድ አድርጎ ሊይዝ የሚችል ነገሮችን የመሰረተበት ነው። ረዥም ጊዜ ያለው ስለሆነ በዛ የሚካሄዱበትና የሚተዳደሩበት ነው። የህክምና መኖርና የሐኪሞች መብዛት የሐኪም ቤቶች መኖር፣ በዛ ላይ ደግሞ መድኃኒቶቹም የጀርመኖቹም የሰውም ጥንቃቄ ትልቅ ሚና የተጫወተ ነው። በሶስተኛ ደረጃ የጀርመን ባህልና ታሪክም ጋር የተያያዘ ነው ብዙ ጀርመኖች አቅመ አዳም ከደረሱ ልጆቻቸውና እና የልጅ ልጆቻቸው ጋር አብሮ አይኖሩም፣ ብቻቸውን ነው የሚኖሩት። ብዙዎቹም ደግሞ ልጆች የላቸውም። ከሰው ሰው የሚተላለፈው ነገር ጎረቤትና ጎረቤት እንኳን በየጊዜው ተገናኝቶ የሚጫወትም አይደለም፣ ቡና አይሰጣም። እነዚህ ሌላ አስተዋጽኦ ያደረጉ እርምጃዎች እንደሆኑ ይናገራሉ። ጀርመኖች በዓላማ ጽናት ማለትም በዲሲፕሊን ይመስለኛል። ህዝቡ መንግስት የሚለውን የሚያወጣውን ህግ ይሰማል፣ ተግባራዊ ያደርጋል። ይህ በታሪካቸው ይታወቃሉ ጀርመኖች እንዲህ መሆናቸው። ሁለተኛ ደግሞ በኢትዮጵያ ህብረተሰቡ በአንድ ላይ ነው የሚኖረው። ቡና ይጣጣል። እኔ ቤት የሌለ ነገር ከጎረቤት ብሎም ራቅ ካለው መንደር ሁሉ ሄዶ መውሰድ ይቻላል። ተጋግዞ ነው የሚኖረው፣ አብሮ ይበላል። ማህበር አለ፣ እድር አለ እና ግን ይህ ማህበራዊ መስተጋብር لا አደገኛ ነው እየተባለ ነው፣ ግን ደግሞ ሰሞኑን ከጤና ሚኒስቴር በሚወጡ መረጃዎች መሰረት ሰው ሞቶ አስክሬኑ ሲመረመር በኮቪድ-19 መሆኑ እየተነገረ ነው እና ይህ ምንን ያመለክታል? ዶክተር ሲሳይ፣ እሺ አመሰግናለሁ። አሁን ያነሳሽው ጥሩ ሀሳብ ነው። በተለይ ጀርመን ላይ በሰፊው ምርመራ ማካሄድ እና ምርመራ ማካሄዱ ደግሞ ፐርሲስተንት ወይም ቀጣይነት ያለው መሆኑ ማረጋገጥ ነበር። ከዛ ውጪ ሌላ ንክኪ ያላቸውን ሰዎች ፈልጉ። ማግኘት የመለየት እና የመመርመር ስራ ነበር የተካሄደው ማለት ነው። እና ይሄን ስናይ እኛ ሀገር ላይ አሁን የምናየው ነገር ህብረተሰቡ አብዛኛውን ኮሚኒቲ ውስጥ እየሞተ ለምርመራ በሚመጣበት ጊዜ ነው እየተገኘ ያለው። ይሄንን ከከፋ በጣም ከአዲስ አበባ ሩቅ ከሆነ ቦታ ከከፋ እንኳን ይሄንን አግኝተናል። ሰው በአደጋ እየሞተ ሲመረመረ አብዛኛው ብዙ ሰው ኮሮና እንደተገኘበት እያየን ነው። እንግዲህ ይሄ ከአዲስ አበባ ራቅ ላሉ ቦታዎች የሚገባ ይሄ ለእኛ አላርም ነው መስጠት ያለበት ተደርሶ የመርመርመር አቅማችን ቶሎ መመርመር እንደገና ደግሞ በስፋት የማስፋት አቅም ማዳበር መቻል አለብን። የህብረተሰባችን ኑሮ፣ የኢኮኖሚያችን ሁኔታ እኝነኝን ሎክዳውን አፎርድ አናረግም። የማህበረሰባችን የንቃት ደረጃ በጣም ዝቅተኛ ነው። እኔ ከአዲስ አበባ ባለፈው ሳምንት ወጥቼ ነበር፣ ወደ አምቦ ሄጄ ነበር። ብዙ ከተሞች ላይ በማልፍበት ላይ መንገድ ላይ ብዙ ሕዝብ ማስክ አያረግም። አዲስ አበባ ውስጥ የተወሰነ መሻሻል አለ ማስክ በማድረግ ረገድ ግን ስቲል አሁንም ጠቃላይ የክፍለ ሀገሮች ላይ ያለው ሁኔታ ስቲል ደካማ ነው። ይሄ ሊታሰብበት ይገባል። እንደገና የሕክምና ባለሙያዎችን ምክር መስማት መቻል አለበት። እኛ ሕዝብ ይሄም በጣም ከፍተኛ የሆነ አለመስማት ብዙ ዋጋ እያስከፈላቸው ነው። ጣሊያንን ማየት እንችላለን። ሌሎችንም ሀገሮች ማየት እንችላለን። እኛ አፎርድ የምናረገው አይደለም። ምክንያቱም ደካማ የጤና ስርአት ነው ያለ የሕክምና የባለሙያ አንድ ሐኪም ለአስር ሺ ነው። ይሄ ከጎረቤት ሀገር ኬንያ እንኳን በጣም ያንሳል። ወርልድ ባንክ ሰው አንድ አንድ ሐኪም ለአስር ሺህ ሰው ነው። ይህ ማየትና መገንዘብ በጣም ያስፈልጋል። የጤና ባለሙያዎች አሁን በከፍተኛ ሁኔታ ኢንፌክትድ እየሆኑ ነው። ከመቶ በላይ የጤና ባለሙያ እንግዲህ እስካሁን ኢንፌክትድ ሆናል። ይሄ በጣም አሳሳቢ ነው። ወደ ዶክተር ተስፋዬ ልሂድ። አስተያየት አሉት ዶክተር ሲሳይ በሰጡት ላይ በተለይ በግንዛቤ አሰጣጥ ላይ አሁን ዶክተር ሲሳይ የጠቀሳቸው እየታዩ ያሉ ችግሮች ሁላችንም የምንፈራቸውና ይመጣሉ ብለን ስንጠብቃቸው የነበሩ ሁኔታዎች ናቸው። በእርግጥ ካለው ቁጥር አሁን ከሁለት ሺ እስከ ሶስት ሺ ሰው ብቻ ስለሆነ ኦፊሻሊ የተነገረው ይሄ ቁጥር ብቻ ነው ብለን አናምንም። ቁጥሩ ይህንን በጣም በጣም ካለው እውነታ ያነሰ ነው ብዬ ነው እኔ የምገምተው። የማንመኘው ነገር ቢሆንም ችግሩ ግን ከዛ የባሰ ይሆናል ብለን ነው የምናስበው። ስለዚህ ምን ለማለት ነው፣ አንደኛ የሚሰጠው መልእክት፣ እውቀቱ ምን ያህል ጠንካራ ነው የበሽታውን ክብደት እያደረሰ ያለውን ጉዳት ከማሳወቅና ራስህን ለመከላከል ምን መደረግ እንዳለበት፣ አሁን ለምሳሌ ሁሉም ሰው አዎ ከቤት አልወጣም፣ ውጭ ሴት ትንሽ ርቃለሁ፣ እንዲ ላለው ይላል። ግን ኤግዛክትሊ ሳይንሳዊ የሆኑ ነገሮችን በደንብ ማስጨበጥ ያስፈልጋል። ለምሳሌ ማስክ አድርገን መውጣት እንችላለን ሲል ማስክ አድርጎ ከብዙ ሰው ጋር የሚውል ከሆነ ያ ማስክ ምንም ሊከላከልለት አይችልም። ለትንሽ ጊዜ የተወሰነ ሊከላከልለት ይችላል። ግን ማስኩ በአፍንጫ ወይም በአፍ የሚገባውን ብቻ ነው እንጂ ሊከላከል የሚችለው በአይን የሚገባውን ምንም ሊከላከል አይችልም። ስለዚህ ሁለተኛ ደረጃ የዚህ የሕክምና ሙያተኞች አይናችንንም እንሸፍናለን ሌላው ህብረተሰብም ጭምር በአይኑ ኢንፌክሽኑ ሊያገኘው እንደሚችል ማወቅ አለበት ማለት ነው። አንደኛው ይሄ ነው። ሁለተኛ እጅ መታጠብ የሚባል ነገር አለ። ይሄ እጅ መታጠብ ጥሩ ነገር ነው፣ ግን ዋነኛው መተላለፊያ እሱ አይደለም። ብዙ ሰዎች በየቦታው እጃችን እየታጠብን ነው፣ ሳማንትን እየተደረገ ነው፣ ዲስትሪቢት እንዲህ እሱ ላይ ፎኮስ ያደርጉና የማስኩን ይረሳሉ። ዋናው የመከላከያ ዘዴው ደግሞ ከሌላ ህብረተሰብ ጋር አንድ ላይ አለመሰብሰብ መሆኑ ይዘነጋል። በሳሙና በመታጠብ ልክ እንደ አሜባ ወይም ሌላ ኢትዮጵያ ውስጥ ኮንታሚኔሽን የሚተላለፉ በሽታዎች በዛ መከላከል የሚቻል ይመስላቸውና ዋና መከላከያ ዋና መተላለፊያ ዘዴው ይረሳል። ስለዚህ እዛ ላይ በትኩረት ማስ ትንሽ ያግዛል። እጅ መታጠብ ትንሽ ያግዛል። ዋናው ግን ከቤት አለመውጣት፣ ከወጡ ደግሞ በጣም ወሳኝ ከሆነ ደግሞ ርቀቱን ከሁለት ሜትር እና ከዛ በላይ ርቀት ጠብቀው መሄድ ወይም መነጋገር በዛ ሰዓት እነዛ ተጨማሪ ነገሮች የማስኩን ማድረግ ነው። አንዱ ይሄ ነው። በሌላ ቦ የቴስቲንግ የተባለው እንደ ውጭ ሀገር አይደለም ኢትዮጵያ የሚኖረው ጥቅም የኢትዮጵያ ህብረተሰብ ዋና ኖር ጎረቤቱ ቤቱ ያለው የህብረተሰብ ቁጥር አንድ ትንሽ ቦታ ውስጥ በጣም በርካታ ህብረተሰብ ነው የሚኖረው፣ እና ሽንት ቤት ሼር የሚያደርግ ቅድም እንዳልሹ ቡና ወይም ሌላ ነገር እየጠጣ አብሮ ምሳ የሚበላ እንደዚህ እንትን ነው እና ይሄንን ባህላችን በጣም ሊጎዳን ስለሚችል ይሄ በሽታ እስኪያልፍ ድረስ መለያየት ነው ትልቁ መከላከያ የሚለው መልዕክት አጥብቀን ብናስተላልፍ ጥሩ ነው ብዬ አስባለሁ። ወደ በርሊን ሄድ። ጋዜጠኛ ይልማ ኃይለ ሚካኤል ዶክተር ተስፋዬ እንዳሉት የአካል ርቀትን መጠበቅ ዋናው ነው ነው የእጅ መታጠብም ጥሩ ነው፣ ግን ዋናው አካል ርቀትን መጠበቅ ነው። ግን እንደኛ ያሉ ሀገሮች አሁን ሮብ ገበያ መሄድ ያለበት፣ ጉልት ሄዶ መሸጥ ያለበት፣ መግዛት ያለበት፣ እንጀራ መጋገር ያለበት ሁሉ ነገር አንድ ላይ ነው እና እንዴት ይቻላል? እንዴት ነው ሊደረግ የሚችለው? ዶክተር ተስፋዬም እንዳውም አለፍ ብሎ ቤት መቀመጥ ነው ብሏል። ትክክለኛ ውሳኔው። እዚህም ሀገር እንደዚህ ነው የተደረገው። ነገር ግን እንደምናውቀው ብዙም አሁን የተባበሩት መንግስታትን ድርጅት እራሱን የሚያሳስበው አፍሪካ ላይ ሊደርሱ የሚችሉ ችግሮች ብዙ ስለሆኑ ብዙም ናቸው። ሰው ደግሞ አልሰራ ከእለት እለት ሰርቶ ነው ሰው የሚተዳደረው ና የሚኖረው። ልጆቹንም ምግብ ሊያቀርብ አይችልም። ነገም የሚበላው የለም። እንዳሁም አንድ እናት ያለችው ነው እኔን የሚያሳስበኝ የኮሮና በሽታ ሳይሆን እኔን የሚያሳስበኝ ነገ ምን እበላለሁ የሚለው ነገር ነው ነው የሚሉት። እና በጣም አስቸጋሪ የሆነ ውስብስ ውስጥ ነገር ነው ያለ። ነው እኔ በእኔ ግምት ምንድን ነው ከጀርመኖች የምናየው ነገር ቢኖር ጀርመን ገና ሁሉ ነገር ተዘጋ ሲባል አስቸኳይ እርዳታ ተብሎ እስከ አስራ አምስት ሺህ ብር ነበረ ለሚንቀሳቀሱ ሰዎች የተሰጠው። ለታክሲ ነጂ ይሁን ቡና ቤት ላለው ይሁን ሆቴል ላለው ይሁን በዛ ላይ ደግሞ ቀላል ብድርም አግኝቶ ራሱን እንዲገፋበት፣ ቤት ኪራዩ እንዲከፍል፣ የእሱንም ሕይወት እንዲያራምድ የተደረገበት እንዲህ እንዲህ አይነቱ ነገሮችን ማሟላት አፍሪካኖች ወይም ኢትዮጵያኖች አይችሉም። በእኔ ግምት የሚታየኝ ነገር ቢኖር ምንድን ነው እንደ ልማድ የሚወሰደው እንደ ታስክ ፎርስ አስቸኳይ ጊዜያዊ የሆኑ ነገሮችን ሊፈቱ የሚችሉ ሰዎች ሰብሰብ ብሎ ማስቀመጥና ነገ ከነገ ወዲያ ወይም ነገሩ ካለፈ በኋላ ከሁለት ዓመት መበተን ሳይሆን የጥናት ተቋሞች መኖር አለባቸው። አንደኛው የጀርመኑም ትልቁ ችሎታ በተለይ የፖለቲካ መደቡና የሳይንስ የተመራማሪዎቹ አንድ ላይ ሆኖ ተያይዞ መስራት ነው። ሐኪሞች ብቻ አይደሉም። ሳይኮሎጂስቶች አሉ፣ ስነ ልቦና የሚያጠኑ ኢኮኖሚስቶች አሉ፣ ኤቲክ ኮሚሽኖች አሉ፣ ራሳቸው የታሪክ ሰዎችም ጭምራሉ እና ቤተ ክርስቲያን የሃይማኖት አባቶች አሉ። እነዚህ ሁሉ ተሰባስቦ በጋራ ተመካክረው የሚያደርጉት እርምጃ እና የሚወስዱት አቋም ነው። የጥናት ምርምር ቢኖር ነገም ከነጎዲያም ይሄ እንደዚህ አይነት ወረርሽኝ ሊመጣ ይችላል። ማንም ሰው እንደሚገምተው እና እንደሚያየው ነገ ከነጎዲያም ሌላ አፍሪካን የሚያተረማምሰው ጦርነትም አለ፣ የአንበጣ ጉዳይ አለ፣ የድርቅ አለ እና እነዚህን እነዚህን ሁሉ በቋሚ ደረጃ ጥናት እያደረገ መሄድና ነገሮችን ሊያስተካክል የሚችል ነገር ማድረግ አለበት። አሁን በርበሬ ቀንጥሱ ነው የሆነብን። ችግሩ መጥቶ አንድን ሰው አምስት ስድስት ልጆች ወይም ሁለት ልጆች ያለውን ሳትሰራ ቤት የተቀመጥ ምንለው ምንም ማድረግ አንችልም። ነገር ግን እንደ እነዚህን አይነት ችግሮችና ሌሎችን ልንፈታ የምንችልባቸው ዘይቤዎችና መንገዶች ምንድን ናቸው? የራሳችንን እንዴት መርዳት እንችላለን? ወይም እርዳታ እንዴት ተገኝቶ ማከፋፈል ይቻላል? ምንስ ቢደረግና ምንስ ቢሆን ነው? በተለይ እንደ ገጠር ያሉ አካባቢዎች ብዙ ሰው ገበያ ብቻ ነው የሚገናኘው። በቀላሉ በርቀቱ የሚያደርጉትን አቀራረቦችና አካሄዶች ምንድን ነው የሚለውን እዛው የሚገኙ ከተለያየ ክፍል የወጡ የተለያየ አመለካከት ያላቸው ሰዎች አንድ ሁኔታ ላይ ተሰባስቦ ተገናኝቶ ቋሚ የሆነ ተቋም አብጅቶ የሚንቀሳቀሱበት ሁኔታ መኖር አለበት ባይነኝ ይሄ ሕክምናውን ብቻ ሳይሆን የውጭ ጉዳዩንም ሊመለከት ይችላል። የሀገር አስተዳደሩም ሊመለከት ይችላል። የጤና ጥበቃውን ሊመለከት ይችላል። ብዙ መስኮችን የያዙ ነገሮች ናቸው እና ከአውሮፓ ከጀርመን፣ ከሌሎቹ እንማር ብንል አንደኛው ይሄ ነው። እንግዲህ ኮሮናን ለመከላከል ኢትዮጵያ እንደው ሙሉ በሙሉ ቤት ተቀመጡ የሚል ህግ አልወጣም። ቢሆንም ግን እዚህ በአውሮፓ እንደው በዓለም ሀገር እንዳየነው ቤት ተቀመጡ በተቻለ መተና ትውጡ በተለይ በፈረንሳይ እንደውም ቅጣት ነበረው ከቤት ለመውጣት ግን ይሄ ቤት መቀመጥ ደግሞ ሌላ ማህበረሰባዊ ችግርን አምጥቷል። የህፃናት መጠቃት፣ የሰብአዊ መብት መረገጥ ወይም ደግሞ ቤት ውስጥ ጥቃቶች መድረስ ሌላው ነው ችግር ነው። እንደው ይሄንን እንዴት መቅረፍ ይቻላል? ጋዜጠኛ ሃይማኖት ከፈረንሳይ እንግዲህ፣ ከቤት አትውጡ የሚለው ክልከላ ሲመጣ አብሮ የሚያመጣውም ተጽዕኖ አለ። የኢትዮጵያን እንግዲህ ቀደም ሲል በዝርዝር ስለተገለጸ እንደምናውቀውም ደግሞ ሁላችንም ከዛ ማህበረሰብ ውስጥ የመጣ ነው። ከባድ ነው ይህ ነገር ለማድረግ እንኳን አይደለም ለኢትዮጵያ እዚህም የተመለከት ነው ነው እና አሁን መንግስት ስራ ባለመስራታቸው በመቋረጡ በጣም በርካታ ስርዓት ተመዝግቧል። ፈረንሳይ ውስጥ መንግስት ለእነሱ የሚከፍለው ክፍያ ያለ በተቻለ አቅም ደግሞ ይሄ የመንግስት ቤት ተከራይ ለነበሩ እንዲሁም ደግሞ የውሃ የመብራት ስለሚከፍሉ ክፍያቸው እንዲሁም ታክስ በአንዴ ሳይሆን ተወሰነ ጊዜ ክፍያቸውን አራዝመው እንዲከፍሉ መንግስት ለዛ ፎይታ የሰጠበት አጋጣሚ አለ። እነዚህ ተሞክሮች ምናልባትም ኢትዮጵያ ውስጥ ቢተገበሩ በአንድ የጫና ከማሳደር የሚያተርፉ ይሆናሉ የሚል ግምት አለኝ። በሌላ አንጻር እንግዲህ በቤት ውስጥ በመቀመጣቸውም ደግሞ ያመጣውን ተጽዕኖ ስንመለከት እዚህ ፈረንሳይ ውስጥ በተለይ የቤት ውስጥ ጥቃት ከፍተኛ ቁጥር የተመዘገበበት ነው። ባለፉት ሁለት ወራት ውስጥ በተለይ ሴቶችን ጋር በተያያዘ በሴቶች ላይ የሚደርሱ ሰው ፆታዊ እንዲሁም ደግሞ ወሲባዊ ጥቃቶች በቁጥር ከዚህ በፊት ከነበረው ወደ አርባ ሁለት ፐርሰንት ማደጉ ነው እየተነገረ የነበረው እንግዲህ መንግስት ለዚህም ደግሞ ምንድን ነው ያደረገው ሴቶቹ እንግዲህ ከቤት ወጠው ወይ ደግሞ ስልክ ደውለውም ወይ ደግሞ ሌላ ፖሊስ ጣቢያ ሂደው ይህን ነገር ማድረግ ለማይችሉ ሴቶች ወደ ፋርማሲ እንግዲህ ያኔ ይፈቀድ የነበረው ፋርማሲ መሄድ ይፈቀዳል ምግብ ለመግዛት ለመውጣት ይፈቀዳል ስለዚህ እነዚህ ቦታዎች ላይ ጊዜያዊ የምክር አገልግሎት ወይም ደግሞ የጥቆማ አገልግሎት አገልግሎት የሚሰጡ ተቋማት ተከፍተው ነበረ። እንግዲህ መንግስት ይሄን ነገር ያዘጋጀውን አስቀድሞ አጠቃላይ በዚህ ብቻም ሳይሆን በስነ ልቦና እራሱ ቤት ውስጥ በመቀመጥ ስነ ልቦና ራሱ በጣም ከፍተኛ ችግር ላይ የወደቁ ህብረተሰብ ክፍሎች ነበሩ። እንደዚህ እነዚህን ሁሉ ለማስተካከል መንግስት ከፍተኛ የሆነ በጀት መድቦ አሁን እየተንቀሳቀሰ ያለበት ነገር ነው ያለው። ግን በዚህ አጋጣሚ አንድ መናገር የምፈልገው ኢትዮጵያ ውስጥ በተለይ ይሄ ቫይረሱ እንዳለባቸው ከታወቀ በኋላ ወይ ደግሞ ገና ስሜቱ ወደ ሕክምና መስጫ ተቋማት ሲወሰዱ እንግዲህ ከቤታቸው በሚወጡበት ላይ የሚደረገው ሂደት ቤተሰቡም ሆነ በተያ ይሄ ጉዳይ ባለበት ወይም ደግሞ በጎረቤት ዘንድ ከፍተኛ ስነልቦና ተጽዕኖ እየፈጠረ እንደሆነ እየተነገረ ነው እና በዚህ ረገድ የህክምና ተቋማትም የመገናኛ ብዙሀንም ትኩረት አድርገው መስራት ቢቻል የበለጠ ለውጥ ይመጣል እና ቫይረሱ ያለበት ሰው እንደ ማንኛውም ሰው ታክሞ መዳን የሚችል ወይ ደግሞ በራሱ ጊዜ ማገገም የሚችል መሆኑ እንዲታወቅ ቢደረግ የተሻለ ለውጥ ይመጣል። ይሄ ትክክል መልቡን አንጻር ለሚፈጠረው ትጥሙ ማለት ነው። ዶክተር ተስፋዬ ተጠምቀ እዚህ ላይ አስተያየት አሉት። እኔ ምንድን ነው እንትን የምለው እነዚህ አሁን የተጠቀሱት ችግሮች ኢትዮጵያ ውስጥም ይኖራሉ፣ እውነት ነው። ግን እንደ አውሮፓና እንደ አሜሪካ አስቸጋሪ የሆነ እንትን አይደለም። ሰው ቤቱ ሲቆይ ሞር ሴፍ ነው ኢትዮጵያ ውስጥ ብዬ ነው የማስበው። ሲወጣ ነው ችግር የሚኖረው። ግን እኔ ትንሽ ጫና መፍጠር የፈለግኩበት የዚህ መራራቅ ወይም ደግሞ ከቤት አለመውጣት የሚለው ዝም ብሎ ቤት ዘግቶ እንዳትወጡ ሳይሆን፣ ትልቁ ነገር ሁላችንም እንደምናውቀው ኢትዮጵያ ውስጥ አብዛኛው ሰው ያለ ስራ ነው መንገድ ላይ የሚውለው። ይሄ ሁላችንም ማስተዋል ይገባል። ካፍቴሪያ ውስጥ ቁጭ ብሎ የሚውለው ሰው፣ መንገድ ላይ እየተጫወተ እያወራ የሚውለው ሰው፣ ወይም ደግሞ በተለያየ አጋጣሚ መዝናኛ ቦታዎች ብሎ የሚያስባቸው ቦታዎች ሄዶ እንትን የሚለው ሰው እዛ ነው በብዛት ኑ የሰው መሰባሰብ የሚፈጠርበት በእርግጥ በኢኮኖሚ ሰርቶ ለመኖር ነግዶ እንትን አድርጎ የሚንቀሳቀሰው ህብረተሰብም ትንሽ አይደለም። ግን ትልቁ ለመከላከል ወሳኝ የሚሆነው ይሄ ያለ ምንም ጥቅም ዝም ብሎ ውጪ ወጥቶ ተንቀሳቅሶ ከሌላ ህብረተሰብ ጋር ተገናኝቶ በሽታው እንዲሰራጭ የሚያደርገው እንቅስቃሴ ነው መገደብ ያለበት። ይሄ በማስተማር ቁጥጥር በማድረግ አላስፈላጊ እንቅስቃሴ ብለን ብናስቀምጠው ጥሩ ይመስለኛል። አላስፈላጊ እንቅስቃሴ መገታት አለበት። እንደሱ ካላረግን የፈለግነው አይነት ጥናት ብናደር ጥናቱ የታወቀ ነው መልሱ። በሽታው የሚተላለፈው ከሁለት ሜትር ባነሰ ከሌላ ሰው ጋር በመቅረብ ነው። በቃ ይሄ ነው፣ ሌላ ጥናት እኮ የለውም። ከዛ ኢኮኖሚው ነው ኢኮኖሚው፣ እሱ በእውነት ከባድ ችግር ነው። ይህንን ያለው የኢትዮጵያውያን የመረዳዳት ሁኔታ ያለው ሌላውን የሚረዳበት መንግስትም ማድረግ የሚችለው ከሌላ ቦታም የሚገኝ እገዛ የሚገኝበት ሁኔታ እየተፈጠረ ይሄ መቀነስ የሚቻልበት ሁኔታ ቢኖር ጥሩ ነው። አልፈልጋል። አመሰግናለሁ። እኔም አመሰግናለሁ። ውይይታችን እናጠቃል። ወደ ዶክተር ሲሳይ ለማ ነው የማልፈው፣ አዲስ አበባ። እንግዲህ በቅርቡ የዓለም ምግብ ድርጅት እንዳስታወቀው ግጭት፣ ድርቅ፣ ያንበጣ መንጋ ሚሊዮኖችን ለረሃብ አጋልጧል ኢትዮጵያ ውስጥ አሁን ደግሞ በኮቪድ አስራ ዘጠኝ ወረርሽኝ ምክንያት የሰዎችን እንቅስቃሴ በመታገዱ ስራ በመቆሙ ሀገር ጎብኚ ባለመግባቱ የውጭ ምንዛሬ ገንዘብ በመቀነሱ ሚሊዮኖችን ለከፋ ችግር አጋልጧል ተብሏል። በኢትዮጵያ እንደሚታወቀው የጤና ዘዴ ዝቅተኛ ነው። የተደራጀ የጤና ሲስተም የለም። የኢኮኖሚው ችግር በርትቷል። ኮቪድ 19 ሀገሪቱ ላይ ዘርፈ ብዙ ችግር ሳያደርስ መንግስት፣ ህብረተሰቡ፣ የሃይማኖት ተቋማት ምን ማድረግ አለባቸው? እንግዲህ አንድ ባለሙያ ማድረግ ያለብንም ብዬ ማስበው ለመከላከል ከማዳን በጣም የተሻለ ይሄ በሽታ በሀገራችን በጣም ከፍተኛ ሁኔታ እየተስፋፋ ነው። እንግዲህ አሁን በቅርቡ እየሰማናቸው ሪከርድ ትላልቅ ቁጥሮች ናቸው። እየተላመድ መምጣት የለብንም። በበሽታው ለመያዝ የአንድ ቀን ስህተት በቂ ነው። በሽታው እንዳይይዘን፣ በሽታውን ለመከላከል ሁል ጊዜ መጠንቀቅ በጣም አስፈላጊ ነው። እንደተባለው በተቻለ መጠን ከቤት ለመውጣት ይሄ በጣም ጠቃሚ ነው። በምንንቀሳቀስበት ጊዜ ማህበራዊ ፈቀቅታችን ወይም ሶሻል ዲስታንሲንግ ወይ ፊዚካል ዲስታንሲንግ ጠብቀን መንቀሳቀስ መቻል አለብን። ሌላኛው የህዝባችን በጣም ፓኒክ ወይም በጣም ጭንቀት ወይም ፍራቻ ውስጥ መግባት የለበትም። ይህ በሽታ ነው፣ እንደ ማንኛው በሽታ ሊይዘን ይችላል። ከተያያዝን አብዛኛው ሰው ይድናል። ይህም ማወቅ መቻል አለብን። ኃላፊነታችንን መወጣት መቻል አለብን። ይሄንም ማድረግ ያስፈልጋል። መንግስት በሽታውን በመከላከል ረገድ ላይ አሁንም ከፍተኛ ትኩረት ማድረግ አለበት። እንደገና የህብረተሰቡ የግንዛቤ እንዲጨምር በማድረግ ረገድ ግን መንግስት እንደገና ደግሞ የአሁን ጥቃቱን እንደ ሌሎች እንዳሉት በጣም ከፍተኛ ነው ብዬ ነው ማስበው። በቀላሉ ማየው ነገር አይደለም። ለዚህ አይነት በሴቶች ላይ የሚደርስ ህጻናት ላይ የሚደርግ እንዳንድ ሳኪን በጣም ያሳስበኛል። ይህ ነገር በቀላሉ ልናየው አይገባም። መንግስት የህብረተሰብ ንቃትን በመፍጠር በማስተማር ትምህርት የሚሰጥ አይነት ቅጣት በመውሰድ ነው ላይ ለውጥ ማምጣት መቻል አለብን። እንደገና አሁን በዚህ ሁኔታ ውስጥ ደግሞ ፊዚካል ዲስታንሲንግ ተባለ እንጂ የህብረተሰባችን ትስስር አሁንም መቀጠል መቻል አለበት። እኛ ኢትዮጵያዊ የምንታወቀው በመተሳሰብ በመጠያየቅ ነው። ይሄ በስልክ በተለያየ ሶሻል ማህበራዊ ሚዲያ በመጠቀም ሊሆኑ ይችላል። የነበረንን መልካም ልምዶች አሁንም ይዘን መቀጠል መቻል አለብን ብዬ አስባለሁ፣ ፈልጋለሁ። በጣም እናመሰግናለን፣ ጋዜጠኛ ሃይማኖት ጥሩ ነ በአጠቃላይ በመጀመሪያ ደረጃ መንግስት ላወጣቸው ደንቦችና ሕጎች መጀመሪያ ራሱ መገዛት አለበት። እሱን መንግስት ራሱ ሲያከብር ነው እንደገና ደግሞ ሕብረተሰቡ ጋብሮ መውረድ የሚችለው እና በእርግጥ ኢትዮጵያ ላይ አሁን ጥሩ ነገሮች እየተሰሩ እንዳሉ ይታወቃል። በአመዛኙ ደግሞ ራሱ በመንግስት ኃላፊዎች ደግሞ የሚደረጉ ይህ ነገር የሚጻረሩ ነገሮችን ይስተዋላሉ ና እነዚህ ነገሮች ትንሽ ትኩረት ቢደረግባቸው ና ቢስተካከሉ መልካም ነው የሚል አስተያየት አለኝ። ከዛ በተጨማሪ እንግዲህ እዚህ ሀገርም ካለው ተሞክሮ አንጻር ብዙ ጊዜ የተደረገው ምንድን ነው በሽታው ብዛት አረጋውያንን የሚያጠቃ በመሆኑ ህብረተሰቡም ለነዚህ አካላት እንዲሁም ጥንቃቄ እንዲያደርግ ተቻል አቅም ደግሞ አቅመ ደካማ ልሆኑ ና አካል ጉዳተኛ ልሆኑ ህብረተሰብ ክፍሎችም እንዲሁ ህብረተሰቡ ጥንቃቄ እንዲያደርግ እኛም ብቻ ሳይሆን መጠበቅ ያለብን እነሱንም እኛ በምናመጣው ችግር እነሱም ተጋላጭ መሆናቸውን ታሳቢ ቢደረግ መልካም ነው። የመረዳዳቱ ነገር ያው ተብሏል። በዚህ አውሮፓ ውስጥ እንግዲህ አስቸጋሪ ጊዜ በነ ጋዜጠኛ ሃይማኖት ተቋርጣ ወጣች። ዶክተር ተስፋይ ተጠምቀ ማጠቃለያዎትን ይስጡኝ። እንግዲህ ለማጠቃለል ያህል ትልቁ ነገር ያው መከላከል ነው። አንደኛ የመጀመሪያ ደረጃ እኔ መታመም የለብኝም። ለመታመም የሚያጋልጡኝ ነገሮች ምንድን ናቸው? መቀነስ የምችለው ምንድን ነው? አላስፈላጊ እንቅስቃሴ ከሆነ መቀነስ፣ ማስክ በማድረግ መስራት ያለብኝ ጉዳዮች ካሉ ማስክ ማድረግ፣ ከዛ አልፎ ደግሞ አቅም ካለኝ ሌላው ሰው በመርዳት በሽታውን መከላከል፣ ለጋራ ጉዳይ አብሮ መቆም ማለት ነው። በግሩፕ ወይም በሃይማኖት መሪዎች ወይም በተለያየ የህብረተሰብ ክፍሎች መደረግ ያለበትም እንደዚሁ ነው። አንደኛ፣ ሌላውን መምከር፣ ሁለተኛ፣ ችግር ያለባቸውን የህብረተሰብ ክፍሎች ማገዝ ከዛ ተመልሶ ግን በመንግስት ደረጃ ከፍተኛ የሆነ ኃላፊነት ነው ያለው መንግስት። ምክንያቱም ሪሶርስ ለማንቀሳቀስ ያለችውን ሀብት ትንሽ እንትኑን ትልቅ ያችን በሚገባ ውጤታማ ለሆነ ስራ ለማዋል የሚደረግ እንቅስቃሴ፣ የት ምን ብናደረግ ነው የተሻለ የሚሆነው? ህብረተሰቡ እንዴት አድርገን ነው የምናንቀሳቅሰው? ቤት ማቆየት ብቻ ሳይሆን የሚንቀሳቀሰው ህብረተሰብም የትኛው አይነት የትራንስፖርት ዘዴ ተጠቅሞ ነው መሆን ያለበት? ምን አይነት ስራዎች ጠቃሚ ናቸው? የተለያዩ ስራዎች መሰራት አለባቸው። ከዛ ቀጥሎ ኢትዮጵያ በአብዛኛው ገጠር ነው የሚኖረው። ከተማና ገጠር ያለው ግንኙነት በወሳኝ መንገድ መቀነስ ያስፈልጋል። ገጠር ያለው ህብረተሰባችን በሽታው በቀላሉ ለመከላከል እድል ሊፈጥርለት ይችላል። ከዛ ቀጥሎ ግን በዘመቻ የሚሰራ ለጤና ሚኒስቴር ወይም የተወሰነ ህብረተሰብ ክፍል ብቻ የሚተው ሳይሆን የሁሉም ሰው የዕለታዊ ስራ እንዲደረግ ጥረት ማድረግ ያስፈልጋል ብዬ አስባለሁ። አመሰግናለሁኝ። ጋዜጠኛ ይልማ ኃይለ ሚካኤል ውይይቱ እንቋጭልኝ። ኮቪድ-19 ሀገሪቱ ላይ ዘርፈ ብዙ ችግር ሳያደርስ መንግስት፣ ህብረተሰቡ፣ የሃይማኖት ተቋማት በአጠቃላይ ሀገሪቱ ምን ማድረግ አለባት? መገመት እንደሚቻለው ከሆነ የእኛን ውይይት የሚያዳምጡት ሰዎች ለምን ይሄን አላነሱም፣ ለምን ይሄን ማለት አልቻሉም፣ ይሄኛው ይሉ ጥሩ ነበር የሚሉትን ነገር እንደሚናገሩ እርግጠኛ ነኝ። እንዲህ አይነቱ ነገር ነው ውይይት ውስጥ ሲነሳ፣ ወደ ውይይት ሲሄድ የአውሮፓኖችም የነጮችም ደግሞ ትልቁ ችሎታቸው እሱ ነው። በመወያየት በመከራከር ሀሳብ አዳዲስ ነገሮችን በማፍለቅ መፍትሄዎች ይገኛሉ ብሎ ያምናሉ። በዚህም ነው መፍትሄ እያገኙ ሁልጊዜ የሚራምዱት እና እንዲህ አይነቱን ነገር ደጋግሞ ማንሳቱ አስፈላጊ ነው። የውይይት ጊዜ ጥያቄ አድርጎ በእኔ በኩል ግን ሐኪም አይደለሁም ግን እንዳነበብኩት እና እንደገመጥኩት በዚህም በወረርሽኝ በሽታ ሕይወታቸው ያለፉ ሰዎች አብዛኛዎቹ ወጣቶችም ይሞታሉ። አብዛኛዎቹ ግን ሌላ አይነት በሽታ ያላቸው ሰዎች ለዛ የተጋለጡ ናቸው። ለምሳሌ በሳምባ በሽታ፣ የደም ብዛትና ደም ግፊት ያላቸው፣ የስኳር በሽታ፣ የኩላሊት ያለባቸው ሰዎች ናቸው። እነዚህን በተለይ ራሳችሁን ከማንኛውም ነገር ጠብቁ ብሎ መናገሩ የእነሱን ህይወት የሚኖራቸውም እድል ከፍ ያለ ይሆናል። ይሄንን ማድረግ ነው። በሁለተኛ ደረጃ ግን አውሮፓንም፣ አሜሪካንን፣ ጃፓን የሚያሳስበው ምንድን ነው? ራሷንም ቻይና ጭምር የኢኮኖሚ ሁኔታ እንዴት ነው ነው ኢኮኖሚውን እንዳይደቅ ያለውም ነገር ሁሉ ነገር ተዘጋግቶ ቁጭ እንዳይል በመንግስት ደረጃ እዚህ የሚያደረጉት ነው፣ በዝቅተኛ የብድር ወለድ ማበደር የሚቻልበትን ሁኔታ ማዘጋጀት፣ ድጋፍ የሚያስፈልጋቸውን ሰርተው ለማሰራት የሚፈልጉትን እነዚህን ማበረታታት እና ደግሞ ከዛ አልፎ ቀረጥና ግብር፣ በተለይ መከራ የሚያሳያቸውን ነጋዴዎችም የሆኑ የሚንቀሳቀሱትን ሰዎች እሱንም ዝቅ ማድረግ ነው። ግን ከዚህ አልፎ የሚሄደው ምንድን ነው? ቀደም ብያነሳሁት እውቀት ያላቸው በእውቀታቸው ላይ ልዩ አተኩሮ የሰጡ የጥናት ተቋሞች የግድ በመንግስትን በማማከር ምንጊዜ ቢሆን መሳተፍ አለባቸው። ነው ሰው እስከሌለ ድረስ መንግስትን ብቻው ምንም ማድረግ አይችልም። ህዝብ ምንም ማድረግ አይችልም። የተረፈውን ግን አድማጮቻችን ደግሞ ነገ ከነጎዳ መልስ ይሰጡበት። በጣም አመሰግናለሁ። በውይይቱ የተሳተፉት ዶክተር ሲሳይ ለማ፣ ዶክተር ተስፋዬ ተጠምቀ፣ ጋዜጠኛ ሃይማኖት ጥሩነህ እንዲሁም ጋዜጠኛ ይልማ ሀይለ ሚካኤል በውይይቱ ሀሳባችሁን ስላካፈላችሁን በዶቸበለ ስም የማመሰግናችሁ አዚብ ታደሰ ነኝ። ጤና ይስጥልኝ። መልካም ጊዜ።